ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። መስታወት አራጋውም እዚህ ጋቢና ከጎን አብራኛለች። ሰላም፣ እንደምናመሻችሁ። በምሽቱ ዝግጅት በደቡብ ወሎ የአርሶ አደሮችን የምግብ ዋስትና የተመለከተ ዘገባ ከስፍራው ይዘናል። ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻለም። ስድስቱንም ወር ተንቀጥቀጠ ያለ ነው። መንግስት እየገገፈ ወደፊት አላማችን ከዝህ ከሴፍትኔት ወጥተን እራሳችንን እንድንችል ና መንግስትንም እንዲያናስቸግር የሚለውን አላማ ነው ወደፊት ይዘን ሰንቀን የምሰራውን ተጨማሪ ዝርዝር ዘገባ ይኖረናል። በሌላ ዜና በድሬዳዋ ከተማና በአጎራባቿ የምስራቅ ሐረርጌ ከተሞች በትናንትና ሁለት ሶስት ሰዎችን የጎርፍ አደጋ በገደለ ማግስት ዛሬም ሲዘንብ አምሽቷል። የመገናኛ ብዙኃን ስራዎች ላይ ቅድመ ምርመራ በማካሄድ ኤርትራና ኢትዮጵያ የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። ኮርትኒ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። ዝርዝሩን ይዘናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና ሰላምና መሻችሁ፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። የደቡብ ሱዳን አማጽያ መሪና የቀድሞ ምክትል ፕሬዚዳንት ራያክ ማሻር ዛሬ ማክሰኞ ዋና ከተማዋ ጁባ ገብተው ለተቀዳሚ ምክትል ፕሬዚዳንትነት ቃለ መሐላ ፈጽመዋል። ማሻር ጁባ መግባታቸውና ቃለ መሐላውን ማድረጋቸው የመንግስቱንና በሳቸው የሚመሩት አማጽያኑ ለሰላሳ አመታት የዘለቀውን የእርስ በርስ ጦርነት ለማብቃት ባለፈው አመት የፈረሙት የሰላም ስምምነት ተግባራዊ ለማድረግ እርምጃ እንዲወስዱ ያስችላቸዋል የሚል ተስፋን ፈንጥቋል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ከቃለ መሐላው ስነስርዓት በኋላ ባደረጉት ንግግር በሰላም ስምምነቱ መሰረት የብሔራዊ አንድነት የሽግግር መንግስት ምስረታ ስራ በአስቸኳይ እንጀምራለን ብለዋል። አክለውም ደቡብ ሱዳን ወደ አንድነትና ብልጽግና ጎዳና እንድትመለስ የሚያስችላት ብቸኛው አማራጭ እሱ ነው ብለዋል ፕሬዚዳንት ኪር። ማቻር ባደረጉት ንግግር ከፕሬዚዳንት ኪር ጋር ተባብረው እንደሚሰሩ ቃል ገብተዋል። ሚስተር ማቻርን የያዘው አውሮፕላን ጁባ የገባው ዛሬ ጠዋት ሲሆን ከተጠበቁበት ጊዜ ከአንድ ሳምንት በላይ ዘግይተዋል። የመዘግየታቸው ምክንያት እሳቸውን ለመጠበቅ ጁባ ላይ የሚሰፍረው ሰራዊታቸው የሚይዘው ትጥቅ መጠን ላይ በመንግስቱና በአማጽያኑ መካከል ጭቅጭቅ በመፈጠሩ ነበር። የቀድሞ ምክትል ፕሬዚዳንት የነበሩት ሪያክ ማሻር ፕሬዚዳንት ሳልቫኬር ሁለት ሺ አስራ ሶስት ዓ.ም ከስልጣን ካባረሯቸው በኋላ በዚያው አመት ታህሳስ ወር ነው ጦርነት መቀስቀሱ ይታወሳል። ይህን ጦርነት ተከትሎም በብዙ አስር ሺዎች የሚቆጠር ሕዝብ ተገድሏል። ከሁለት ሚሊዮን በላይ ሕዝብ ደግሞ መሰደዱ ይታወሳል። ዩናይትድ ስቴትስ ለእስራኤል የምትሰጠው ወታደራዊ ድጋፍ ከፍ እንድታደርግ 83 ሴናተሮች ለፕሬዚዳንት ኦባማ ጥሪ ያቀረቡ ሴናተሮቹ ያቀረቡት ጥሪ ፕሬዚዳንቱ ከእስራኤል ጋር አዲስ የደህንነት ስምምነት እንዲፈርሙ የሚጠይቅ ሲሆን ያም ዩናይትድ ስቴትስ በየዓመቱ ለእስራኤል የምትሰጠው የ3.1 ቢሊዮን ወታደራዊ ድጋፍ ላይ የሚጨምር መሆኑ ታውቋል። በሌላ የዩናይትድ ስቴትስ ዜና ሰሜን ኮሪያ የኒውክሌር ጣቢያዎቿን ለማስመርመር የሰጠችውን ይሁንታ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ውድቅ ማድረጋቸው በብዙዎች ዘንድ ትችት ማስነሳቱ ተነግሯል። በተለይም ይህ የፕሬዚዳንቱ ውሳኔ ዓለም አቀፍ ማዕቀብ ብቻውን የሰሜን ኮሪያውን የኪም ጆን አን መንግስትን ማንበርከክ አይችልም የሚሉትን ተቾች አስገርሟል። የሰሜን ኮሪያው የውጭ ጉዳይ ሚኒስትር ሪ ሱያንግ ባለፈው ቅዳሜ ከአሶሽትድ ፕሬስ ጋር ባካሄዱት ቃለምልልስ ዩናይትድ ስቴትስ ከደቡብ ኮሪያ ጋር በየዓመቱ የምታካሄደውን ወታደራዊ ልምምድ ካቆመች እኛም የኒውክሌር ልምምዳችንን እናቆማለን ሲሉ ተናግረዋል። የባንግላዴሹን የመብት ተሟጋችና ጓደኛውን የገደልኩ እኔ ነኝ ሲል አንድ ከአልቃኢዳ ጋር ግንኙነት ያለው ነውጠኛ ቡድን አስታውቋል። አንሳራ አልኢስላም የሚባለው ነውጠኛ ቡድን በትዊተር ገጹ ላይ በሰጠው መግለጫ ኤክሱል ማና ና ታኒ ሞጁ ማዳር ባንግላዴሽ ውስጥ ዋነኛዎቹ የተመሳሳይ ጾታ ጋብቻ አስፋፊዎች በመሆናቸው ገድያቸዋለሁ ብሏል። ሁለቱ ሰለባዎች በተገደሉበት ቀን በስፍራው የነበሩ የአንድ ፖሊስ መኮንንና የአንድ ደህንነት አባል በገጀራ ጥቃት ደርሶባቸውም እንደቆሰሉ ታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንድሪስ ቱገር የዝናቡ መጠን አስተማማኝ አለመሆንና የመጠኑ መዋዠቅ አርሶ አደሮች አማራጭ እንዲፈልጉ እያስገደደ ነው። እስክንድር ፍሬው ይህንን በተመለከተ የተለያዩ አቅምን የሚያጎለብቱ ፕሮግራሞችን ለመተግበር ዩናይትድ ስቴትስ የያዘችውን ጥረት አስመልክቶ ዘገባ አቅርቦልናል። ከነዚህ አንዱ የሆነው በደቡብ ወሎ የሚገኘውን ድንችን የማላመድ እንቅስቃሴን የጎበኙት የአዲስ አበባው የዩናይትድ ስቴትስ ኤምባሲ ተልእኮ ምክትል ኃላፊ ፒተር ብሩማን መሰል ፕሮግራሞችን ድርቅ ድርቅን ይበልጥ ለመቋቋም እንደሚያስችሉ ተናግረዋል። እስክንድር ፍሬው ሙሉ ዘገባ አለው። ከደቡብ ወሎ ዋና ከተማ ደሴ የተነስቶ ጦሳና ገራዶ ተራሮችን አቋርጦ ወደ ለጋምቦ ወረዳ የተጓዘ የበልጉ ዝናብ መምጣቱን አይጠራጠርም። ግራና ቀኝ የሚታየው አረንጓዴ ውበትም ይህንኑ ይመሰክራል። የአካባቢው አርሶ አደሮች እንደሚሉት አምና በዚህ ሰዓት የመልክዓ ምድሩ ቀለም ሌላ ነበር። ይህ ደግሞ ለዓመታዊ ምርቱ በበልግ ዝናብ ላይ ብቻ ለሚተማመነው የወረዳው ክፍል ፈተና ሆኖ ቆይቷል። ወደ 61 ሺህ የሚሆኑትም በልማታዊ የሴፍቲኔት ፕሮግራም ታቅፈዋል። እናም የበልጉ ዝናብ አስተማማኝ አለመሆን መጠኑም ሲዋዥቅ መታየቱ በአካባቢው ለተጀመረው ድንችን የማላመድ ፕሮግራም መነሻ ሆኗል። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስአይዲ የገንዘብ ድጋፍ በኮንሰርን ኢትዮጵያ አማካኝነት አንድ ሺ አርሶ አደሮችን በመያዝ የተጀመረው ይህው ፕሮግራም ስድስት ሺ አርሶ አደሮችን ተጠቃሚ እንዲያደርግ የታቀደ ነው። በኮንሰርን ኢትዮጵያ የተቀናጀ ልማት ፕሮግራም የሰሜን ፕሮጀክት አስተባባሪ እንድሪስ ፈይሳ እንዳሉት ዓላማው አማራጭ የሚሆንና ድርቅን በተሻለ ሁኔታ የሚቋቋም ምርት ማስተዋወቅ ነው። እኩል የተዘሩትን የዝናብ እጥረት ቢያጋጥማቸው ገብስ ይጠነዝላል፣ ድንች ግን ታግሶ ታግሎ ቆይቶ ምርት ይሰጣል። እናም ገብስ ከሚፈልገው ባነሰ የውሃ መጠን የሚመረተው የተሻለ ዋጋም የሚያወጣው ድንች ለዚህ አካባቢ በአማራጭነት ቀርቧል። 35 የገጠርና የከተማ ቀበሌዎች ያሉት የለጋምቦ ወረዳ የህዝብ ብዛት 194,000 መሆኑን ከአካባቢው ባለስልጣናት የተገኘው መረጃ ያመለክታል። ባለፈው ዓመት የበልግ ዝናብ በመዘግየቱ 70 ከመቶ የሚሆነው ምርት አለመገኘቱን እነዚሁ ባለስልጣናት ጠቁመዋል። የወረዳው የግብርና ጽሕፈት ቤት ኃላፊ አልዬ መር እንደሚሉትም በዚህ ምክንያት በልማታዊ ሴፍቲኔት ፕሮግራም የሚረዱት አርሶ አደሮች ቁጥር በከፍተኛ ሁኔታ ጨምሯል። በዚሁ የሴፍቲ ኔት ፕሮግራም የታቀፉት አርሶ አደር ሀሰን አህመድ የድንች ማሳቸውን ካስጎበኙት አንዱ ናቸው። በዩኤስአይዲ በሚደገፈው ድንችን የማላመድ ፕሮግራም መሳተፋቸው ከተረጅነት ሊያላቅቃቸው እንደሚችል ያምናሉ። ድርቅ በሁሉም አካባቢ ስለተከሰተ ያው የምግብ ዋስትናችንን አሁን አልቻለም። ስድስቱንም ወር ተንቀጥቀጠን ያለ ነው። መንግስት እየገደፈን ነው እና ወደፊት አላማችን ከዚህ ከሴፍቲኔት ወጥተን እራሳችንን እንድንችልና መንግስትንም እንዲያናስቸግር የሚለውን ዓላማ ነው ሆኖ ወደፊት ይዘን ሰንቀንም ሳራውን አካባቢውን የጎበኙት በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ቭሩማን የተመለከቱት ነገር የአርሶ አደሮቹን አማራጭ እንደሚያሰፋ፣ አቅማቸውንም እንደሚያሳድግ ገልጸዋል። በዚህ የበልግ ወቅት ድንች ሲበቅል ማየት አስደሳች ነው በደንብ እየበቀለ ይመስላል ከገብስ ጎን ለጎን እስካሁን በነበረው ልምድ ገብስ በብቸኝነት የሚመረት ሰብል ነበር አሁን ግን ያፈራርቃሉ የተለያዩ ሰብሎችን እያፈራርቁ የመትከልና የመዝራት ዕድል አላቸው ድንች በመትከል የሚገኘው ምርት ለፍጆታም ሆነ ለዘር የሚውል ከገብስ የበለጠ ነው ጊዜው በበልግ ዝናብ መዘግየትና ኤልኒኖ ባመጣው የክረምቱ ድርቅ ምክንያት አፋጣኝ ምላሽ የሚጠበቅበት ነው። በዚሁ ድርቅ ምክንያትም 10.2 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ የምግብ እርዳታ ያስፈልጋቸዋል። ዩናይትድ ስቴትስም ለዚሁ የአስቸኳይ ጊዜ ምላሽ የሚሆን ከግማሽ ቢሊዮን ዶላር በላይ መለገሷን የዩኤስኤአይዲ መረጃዎች አመለክታሉ። የደቡብ ወሎው ድንችን የማስተዋወቅና የማላመድ ፕሮግራምም ከአስቸኳይ ጊዜ ምላሽ ጎን ለጎን የሚካሄድ መሆኑን በአዲስ አበባው ኤምባሲ ሁለተኛ ሰው የሆኑት ፒተር ቭሩማን ይናገራሉ። ከፍተኛ የድርቅና የረሃብ አደጋዎች በ1966 እና በ1970ዎቹ መጀመሪያ ወሎን አጥቅተዋል። በዚያን ጊዜ የነበረውን የተወሰነ ታሪክ አጥንቻለሁ። አሁን ወደ ወሎ በተለይ ወደዚህኛው የደቡብ ወሎ ክፍል መጥተናል። በዚህኛው ክፍል አርሶ አደሮች የተለያዩ አማራጮች አሏቸው። የድንች ምርትም ድርቅ የመቋቋም አቅማቸውን ያሻሽላል። የሄድንበት አካባቢ በድርቁ በከፍተኛ ሁኔታ የተጠቃ አይደለም። ያ የሚገኘው በሰሜን ወሎ ነው። በዚያ አካባቢ የተወሰኑ የአስቸኳይ ጊዜ ፕሮግራሞች አሉን። መንግሥትና የተባበሩት መንግሥታት የሕፃናት መርጃ ድርጅት በውሃ አቅርቦት ላይ የሚያደርጉትን ጥረት የሚያግዙ ናቸው። እንደ አሜሪካዊው ዲፕሎማት እምነት በደቡብ ወሎ የተጀመረው ፕሮግራም ሌሎች አካባቢዎችን ብሎም መላ አገሪቱን ተጠቃሚ ሊያደርግ ይችላል። በደቡብ ወሎ ትርፍ የሆነ የድንች ምርት መኖር ከቻለ ዘሩን ወደ ሌሎች ክልሎች መላክ ይቻላል። ኮንሰርን በተባለው ድርጅት እንደተነገረኝ አሁን የሚገኘው በጎንደርና በሌሎች የአማራ ክልል አካባቢዎች ነው። ነገር ግን በመላ አገሪቱ ለዘር የሚሆን ድንች ፍላጎት አለ። አሁን ዘር የምናገኘው ከሆለታ ነው። ነገር ግን ሁሉም የአገሪቷ አካባቢዎች፣ በተለይ ድንች ማብቀል የሚችሉት ደጋማ አካባቢዎች ፍላጎት አላቸው። ምክንያቱም ይህ ያላቸውን የምግብ አማራጭ ያሰፋል። እናም ድርቅ ሌሎችን አካባቢዎች ባጠቃበት ሁኔታ ደቡብ ወሎን ባያጠቃም የሀገሪቱን የምግብ ዋስትና ሁኔታ ሊደግፍ ይችላል። ተጠቃሚዎቹ አርሶ አደሮችም አዲሱ የምርት አይነት በኑሯቸው ላይ ለውጥ እንደሚያመጣ ያመኑ ይመስላል። አንድ የወረዳው ባለሥልጣን እንዳሉትም ከድህነት መውጫው አንዱ መንገድ ድንች ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬዮ ከአዲስ አበባ የዝናቡ መጠን አስተማማኝ አለመሆንና የመጠኑ መዋዠቅ አርሶ አደሮች አማራጮችን እንዲፈልጉ እያስገደደ ነው። የደቡብ ወሎ ለጋምቦ ወረዳ ለምሳሌ፣ በልማታዊ ሴፍቲኔት የሚረዱ አርሶ አደሮች ቁጥር ጨምሯል። ከነዚህ አርሶ አደሮች አንዳንዶቹ ለአሜሪካ ድምፅ እንዳሉትም ከተረጅነት ለመላቀቅ አማራጭ የምርት አይነት ይፈልጋሉ። እስክንድር ፍሬው ተከታዩን ልኳል። በደቡብ ወሎ ዞን የሚገኘው ለጋምቦ ወረዳ ለዓመታት በአንድ ሰብል ላይ ብቻ ጥገኛ ሆኖ ቆይቷል። ይህ ሰብል ገብስ ሲሆን ለዚያ የሚያስፈልገው የአየር ሁኔታ የዝናቡ መጠንም እንደተለመደው አልቀጠለም። አመጣጡ አስተማማኝ አይደለም፣ መጠኑም ይዋዥቃል። ይሄው ባለፈው ዓመት የበልጉ ዝናብ በመጥፋቱ የታሰበው አልተመረተም። የስድስት ልጆች አባት የሆኑት አርሶ አደር ሐሰን አህመድ እንዳሉትም የዝናቡ መጥፋት ከፍተኛ ጫና አሳድሯል። ዝናብ ሲቀር ምርት ቀነሰ ያንን የስድስት ወር ሙሉ በሙሉ ነው የቀረው ወይስ ሙሉ በሙሉ ቀረ። ምንም ምርትም አላገኘን። አሁን ባለፈው የ ሁለት ሺ ሰባት ምርት ለ ሁለት ሺ ስምንት የምናገኘው ምርት አላገኘንም። ስለዚህ አሁን በመንግስት ድጋፍ ነው ያለነው ቀጣይ ዘንድሮ አሁን የካቲት ሀያ ስምንት ቀን በለገልን ይኸው ሁሉም አሁን ምርጥ ሆኖ በቅሏል። ወደፊት የምግብ ዋስትና መንግስትንም ተርዳታ እንላቀቃለን የሚል አስተያየት ነው ያለኝና ወደፊት ማለት በዚህ ምክንያት በወረዳው የሚገኙ የልማታዊ ሴፍቲኔት ተረጂዎች ቁጥር መጨመሩን ዋና አስተዳዳሪው አህመድ ጋሉ ይናገራሉ። ከ194 ሺ የወረዳው ነዋሪዎች አንድ ሶስተኛ የሚሆኑት በፕሮግራሙ መታቀፋቸውን ያስረዱት እንግዲህ እንደኛው ወረዳ ጠቅላላ ቅድም እንደነገርኩ ጥቅል የወረዳ ህዝብ ወደ አራት ሺ ነው ብዬ ያለሁኝ ከዛ በላይ ነው እንደ ወረዳ ያለው ህዝብ። ከዚህ ውስጥ ደግሞ አብዛኛው አስራ አንዱ ቀበሌ አካባቢ አቧራ ደረጃ ወደ አስራ ሰባት ሺ ህዝብ ይኖራል ብዬ ያለሁ። እነዚህ አካባቢ ያሉት የቤተሰብ ጠቃሞች ወደ ስልሳ ሁለት ሺ ወደ ስልሳ አንድ ሺ ስምንት መቶ ዘጠና አካባቢ አርሶ አደሮች በዚህ በፕሮዳክቲቭ ሴፍቲ ኔት ወይም ደግሞ በልማታዊ ሴፍቲ ኔት ምግብ የምግብ ዋስትናቸው እየተረጋገጠ ያለበት ሂደት ነው ያለው የበልጉ ዝናብ ሲቀር ይሄን የሴፍቲ ኔቱን ፕሮግራም ከዚህ ከበልጉ ጋር ዝናብ መቅረት ጋር እንዴት አድርጋችሁ አቀናጅታችሁ ሄዳችሁበት? እንግዲህ በዋናነት ይህን ድሮስ አልጨመረም ወይ በሴፍቲ ኔት የሚረዱት በበልጉ ዝናብ ምክንያት ልክ ነው። አሁን ሁን የምነግርህ የመጨረሻውን ቁጥር ነው። በበልጉ ዝናብ መዘግየት ምክንያት የመጣ ነው። ወደ ሀያ አምስት ሺህ አካባቢ እስከ ባለፈው ዓመት ድረስ የነበረን የሴፍቲ ኔት ተጠቃሚ ወደ 36 ሺህ አካባቢ ነበርና ይሄኛው ቁጥር የተጨመረው እንግዲህ ወደ አስራ ምናምን ሺህ አካባቢ ላይ ይህን ድርቁ መሰረት በማድረግ የመጣ የሴፍቲ ኔት ተጠቃሚ ነው። እነዚህ በምግብ ዋስትና ወይም በሴፍቲኔት ፕሮግራም የታቀፉ አርሶ አደሮች የተለያየ ድጋፍ እንደሚደረግላቸው የወረዳው ግብርና ጽሕፈት ቤት ኃላፊ አልየ መሪ ይናገራሉ። በሴፍቲኔት ያው ለስድስት ተከታታይ ወራት ያክል የምግብ ድጋፍ ይደረግለት። ለስድስት ተከታታይ ወራት ያክል ማለት በአመቱ ለስድስት ወር ተከታታይ ያክል፣ ከዛም ምናልባት የብድር አገልግሎት ያገኛል የምክር አገልግሎት ያገኛል። ስለዚህ እነዚህን አጣምሮ ሌሎች ሌሎች ድጋፎች ይደረጋሉ። ከዘር የዘር ድጋፍ ይደረጋል። እነዚህን ክፍተቶች በዚህ ከተሞላ ምናልባት የምግባስ ነው ማረጋገጥ ይችላል። ከዚህ ፕሮግራምም ያው ግራጁዌት የማድረግ እድሉ ሰፊ ነው የሚሆነው ቀሪዎቹ ስድስት ወራት ስድስት ወራት ብሎኛል ቀሪዎቹ ስድስት ወራት ቀሪዎቹ ስድስት ወራት በመሬቱ ላይ በሚፈጥራቸው ጥሪት ሀብቶች ነው ከሰብል በሚያገኘው መሬት ያላቸው ናቸው አብዛኞቹ። ዞሮ ዞሮ የምርታማነት እጥረት ብቻ ነው በዚህ ፕሮግራም ደሚፈልጋቸው። ስለዚህ አሁን ደግሞ አካባቢ ምቹ ነው፣ ዝናቡ ምቹ ሆኗል። ይህ ምቹ ሁኔታ ተጠቅሞ ከሰብል ምርት የሚያገኙትን ተጠቅሞ መስት ያክል ራሳቸው ይችላሉ። ዘንድሮ ግን በአካባቢው የበልግ ዝናብ እየጣለ መሆኑ ይታያል። ይህ ደግሞ የተረጂዎቹን ቁጥር ሊቀንስ እንደሚችል ተገምቷል። መጠኑ የሚለዋወጥ ዝናብና በተደጋጋሚ የሚያጋጥም ድርቅ አርሶ አደሮቹ የተሻለ መፍትሄ እንዲፈልጉ የግድ ይላል። ተስፋቸውንም ድርቅን ከገብስ በተሻለ በሚቋቋመው ድንች ላይ ጥለዋል። የአራት ልጆች አባት የሆኑት አርሶ አደር ሁሴን ተገኘ በተለይ የተሻለ ገበያ እንደሚያገኙ ያምናሉ። ያው ለማህበራት እናስረክባለን። ገንዘባችን ማህበራቱ የሌላ ሌላ ዘንኳ ቢረክስ ሌላ ቦታ ወስዶ ሊሸጥልን ኮሚቴ ወስዶ ሊሸጥልን አክል የወረዳው አስተዳዳሪም ድንች ማምረት ከተለመደ ከአንድ ማሳ የሚገኘው ምርት የሚጨምረው በከፍተኛ ሁኔታ መሆኑን የወረዳው አስተዳዳሪ ይናገራሉ። በአመት እየዘራ ገብስ አምስት ኩንታል ስድስት ኩንታል በሚያገኙበት ማሳ ላይ እስከ አምስት መቶ ኩንታል ያገኛል። ይህን ደግሞ ገበያ አካባቢ ላይ የተሻለ ምርት ማን ነው ተጠቃሚ ያለ። ስለዚህ ገበያውን ማስተሳስረን አርሶ አደሩ የግብርና መሩን ወደ ኢንዱስትሪ አግሮ ፕሮሰሲንግ ብሎ ይባላል ወደ ገበያ መርን እንዲሸጋገር ትልቅ አስተዋጽኦ ያደርግልናል ብለን ነው የምናስበው። በዚህ ደግሞ አርሶ አደሮቻችንም በጣም ደስተኞች ናቸው። የምግብ ዋስትናችንም እናረጋግጣለን። ከዛም ባሻገር ደግሞ ለገበያ ብለን እናመርታለን ብለን ነው እየሰራን ያለ ነው። ከነሱ ጋር ኮንሰርን በተባለው መንግስታዊ ያልሆነ ድርጅት የሚካሄደውና በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩስሲአይዲ የሚደገፈው ድንችን የማላመድ ፕሮግራም ትኩረት የሳበ ሆኗል። በአዲስ አበባው ኤምባሲ የዩናይትድ ስቴትስ ተልእኮ ምክትል ኃላፊ ፒተር ብሩማን ድንች እንደሚለመድ እንደሚስፋፋም ተስፋ አድርገዋል። በተወሰነው የደጋው ክፍል ድንችን የመትከል ልምድ የነበረ ቢሆንም ይህ ፕሮግራም ሲጀመር መጠነኛ ያለመቀበል አዝማሚያ ነበር። ምክንያቱም የለመዱት ነገር አይደለም ከኮንሰርን እንደተረዳ ነው። ነገር ግን በጣም ከፍተኛ የሆነ አቅም አለ። በሩዋንዳ አማካኙ የሰዎች ፍጆታ 125 ኪሎ ግራም ነው፣ በኢትዮጵያ ግን 5 ኪሎ ግራም ብቻ ነው። ስለዚህ ሊስፋፋ ሊያድግ የሚችልበት እድል አለ ነው ያሉት። እናም የተለመደውን የለጋምቦ ወረዳ ችግር በአካባቢው ባልተለመደ የምርት አይነት የመፍታቱ ጅምር ስራ ውጤት እየተጠበቀ ነው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችን እናልፋለን። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፍተኛ የአመራር አባላት አቶ በቀለ ገርባና ሌሎችንም ጨምሮ 22 በሽብር የተጠረጠሩ ተከሳሾች ዛሬ ለሁለተኛ ጊዜ ፌዴራሉ ከፍተኛ ፍርድ ቤት ቀረቡ እና አቶ በቀለ በማረሚያ ቤቱ ስድብ ማስፈራራትና ሌሎችም ከፍተኛ ተጽዕኖዎች እንደተፈጸሙባቸው ለፍርድ ቤቱ አመልክተዋል። የማረሚያ ቤቱ ተወካይ ግን ይህን አቤቱታ አስተባብለው ተከሳሾቹ በቀረበባቸው ክስ ላይ ያላቸውን አስተያየት እንዲሰጡ ለሌላ ጊዜ ተቀጥሯል። መለስካቸው አመሃ ዝርዝሩን ልኳል። አቃቢ ሕግ የኦሮሞ ነጻነት ግንባርን የሽብር ተልእኮ ለማሳካት በኦሮሚያ ክልል ዞኖችና ወረዳዎች ሁከትና መጽ እንዲነሳ አመራር በመስጠት በአመፁም ተሳታፊ በመሆን የበርካታ ሰው ህይወት እንዲጠፋ በሰው አካል ላይ ቀላልና ከባድ ጉዳት እንዲደርስ በመንግስትና በህዝብ ተቋማት በመሰረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማስደረግ በዋና ወንጀል አድራጊነት ተካፋይ በመሆን ፈጸሙት ባላቸው የአሸባሪነት ድርጊት ክስ የመሰረተባቸው 22 ተከሳሾች ዛሬ ለሁለተኛ ጊዜ በፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ቀርበዋል። ፍርድ ቤቱ የ22ቱን ተከሳሾች ስም በመጥራት መኖራቸውን አረጋግጧል። በችሎቱ ሂደት ጎልቶ የታየው ጉዳይ አራቱ ከፍተኛ የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ የፓርቲው ስራ አስፈጻሚ አባልና የወጣት ሊጉ ምክትል ሊቀመንበር፣ አቶ ደጀኔ ጣፋ የፓርቲው ምክትል ዋና ጸሐፊ፣ አቶ አዲሱ ቡላላ የወጣት ሊጉ ሥራ አስፈጻሚ አባልና የፓርቲው ተቀዳሚ ምክትል ሊቀመንበር፣ አቶ በቀለ ገርባ አቤቱታ ስላላቸው እንዲያሰሙ በጠበቆች ጥያቄ መቅረቡ ነበረ። ፍርድ ቤቱ ሌሎች አያሌ ስራዎች እንዳሉበት አሳውቆ አቤቱታቸውን በጽሁፍ ማቅረብ እንደሚችሉ ገልጿል። ይሁንና አቶ በቀለ ገርባ ይህ ፍርድ ቤት አቤቱታ አይቀበልም በማለት ሲጠይቁ ፍርድ ቤቱ ይህ ከስራዎቹ አንዱ መሆኑን ገልጾ አራቱም ሳይሆኑ በሚወክሉት በአንዱ አማካኝነት አቤቱታቸውን እንዲያቀርቡ ፈቀደላቸው። በዚሁ መሰረት አቶ ደጀኔ ጣፋ ባለፉት ጥቂት ቀናት በማረሚያ ቤቱ ተፈጽሞብናል ያሉትን በደል ተናግረዋል። እሳቸው እንዳሉት ከሆነ አራቱ ተጠርጣሪዎች ከሌሎቹ ተለይተው በጨለማ ቤት እንደታሰሩ ተናግረዋል። የፀሐይ ብርሃን እንዳናይ፣ ውሃ እንኳን እንድንለምን ተደርገናል ብለዋል። በዘር ላይ የተመሠረተ ጭቆና ተፈጽሞብናል። ትናንት ልጆቻችንና ዘመዶቻችን እኛን ለማየት ተሰቃይተዋል። ተከሳሾች እንደ መሆናችን በሕግና በደንብ መሠረት መያዝ አለብን። የምንኖረው በስጋት ነው። ማስፈራሪያና ስድብ ይደርስብናል። በዚች ሀገር ላይ እንዲህ ያለ አድሎ የሚደረግብን ከሆነ ለሀገሪቱም አይበጅም። ምንም አይነት ፍርድ ቢሰጠንም ከፍርድ ቤት መሆን አለበት። ይህ ፍርድ ቤት የሚፈርድብንንም እናውቀዋለን ሲሉ ተናግረዋል። አቶ በቀለ ገርባ ጓደኛቸው ያለገለጹት ነገር እንዳለና ለአጭር ጊዜ እድል እንዲሰጣቸው ጠይቀው ተፈቅዶላቸዋል። አራቱ ተከሳሾች ተለይተው ወደ ተባለው ጨለማ ክፍል የተወሰዱበትን ሂደት አቶ በቀለ በዝርዝር ለፍርድ ቤቱ አስረድተዋል። ከማዕከላዊ ምርመራ ወደ ማረሚያ ቤት ስንመጣ፣ ይላሉ አቶ በቀለ መድኃኒት ውሰዱ ተባል እኛ ግን የግላችን ጥርጣሬ ስለነበረን መድኃኒቱን አንወስድም፣ ሌላ አማራጭ ካለ ያናድርጉልን አል የማረሚያ ቤቱ አስተዳደርም ሀያ ቀን በተለየ ክፍል ከሌላው ታራሚ ተለይተን እንደምንቆይ ነግሮን ነበረ ይሉና በዚህም ምክንያት ወደ ጨለማ ክፍል እንደተወሰዱ አብራርተዋል። ይህ ሳይበቃ ከቤተሰቦቻቸው እንዳይገናኙ እንደተደረጉና ትናንት ምግብ ባለመመገብ በአስተዳደሩ ላይ ጫና ለማሳደር መሞከራቸውንም ተናግረዋል። አቶ በቀለ በመቀጠልም የተከሰሱበት ወንጀል ከባድ መሆኑን አስታውሰው ችሎቱ ግልጽ እንዲሆንላቸው፣ ይህ ሁሉ ሰው በአንድ ጊዜ በሽብር ድርጊት መወንጀሉ እርግጠኝነቱ በዚህ ፍርድ ቤት ነጥሮ እንዲወጣ ቢደረግ ሁሉም እንደሚማርበትና በአገሪቱ ውስጥ የፍትህ ሥራን በአንድ ደረጃ ከፍ የሚያደርግ እንዲሆን ያላቸውን ፍላጎት ገልጸዋል። ፍርድ ቤቱ አቤቱታቸውን ካዳመጠ በኋላ የማረሚያ ቤት ተወካይ መልስ እንዲሰጥ አዟል። የማረሚያ ቤቱ ተወካይ ስማቸው አብርሃ እንደሚባል ተናግረው በማረሚያ ቤቱ ጨለማ ቤት እንደሌለ በመግለጽ የእስረኞቹን አባባል አስተባብረዋል። ይሁንና አንዳንድ ታራሚዎች የተለየ ባህሪ ሲያሳዩ፣ ሲደባደቡ ቅጣት እንደሚጣልባቸው፣ ከቤተሰቦቻቸው ጋር እንዳይገናኙ እንደሚደረጉ ተናግረዋል። ይሁንና የሚዋጠው መድኃኒት ምን እንደሆነ በማን እንደሚታዘዝ ታራሚዎቹ ይህን ለመዋጥ እንደሚገደዱ የሰጡት ማብራሪያ የለም። የሚደባደቡ ያሏቸው ታራሚዎችም እርስ በርስ ይሁን ወይንስ ከሌላ አካል ጋር አልገለጹም። ፍርድ ቤቱ በበኩሉ ከአቤቱታ አቅራቢዎቹ አቶ ረጀኔ ፍርድ ቤቱ አስቀድሞ ይህን አይነት ውሳኔ ይሰጣል በማለት የተናገሩት ትክክል አለመሆኑንና እና የተነገረውም በስሜት በመገፋፋት በመሆኑ እንደሚያልፈው ገልጿል። ፍርድ ቤቱ በሕግ ብቻ እንደሚሰራና ግልጽ ችሎት እንደሚሆንም ይፋ አድርጓል። ቀደም ሲል ጠበቆቹ ያቀረቡት ክሱን እንደገና ይንበብልን የሚለው ጥያቄ ፍርድ ቤቱ ውድቅ አድርጎ ክሱን ለማንበብና ከደንበኞቻቸው ጋር ለመወያየት የጠየቁትን ጊዜ በመስጠት ተከሳሾቹ ለክሱ መልስ እንዲሰጡ ለግንቦት 3 ቀን 2008 ዓ ምረት ተለዋጅ ቀጥሮ ቆርጧል። 22 ሁለተኛ ተከሳሽ የሱሃይሊ ቋንቋ ተናጋሪ በመሆናቸው አስተርጓሚ እንዲቆምላቸውም ወስኗል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ

ኤርትራና ኢትዮጵያ በማያስመሰግነው የጋዜጠኞች መብት ተሟጋች ቡድን ሲፒጄ መዝገብ ላይ ቀዳሚ ሆነዋል። የጋዜጠኞች ተሟጋች ቡድኑ ባወጣው በቅድመ ምርመራ መዝገብ ላይ የመጀመሪያው ኤርትራ ስትሆን ሰሜን ኮሪያና ሳውዲ አረቢያ ሁለተኛና ሦስተኛ ሆነዋል። ኢትዮጵያ ደግሞ በአራተኛ ደረጃ ላይ ተጠቅሳለች። ኮርድኔ ራዴክ የሲፒጄ የመብት ተሟጋች ቡድን ኃላፊ ናቸው። የአፍሪካ ቀንድ ሀገሮች በቅድመ ምርመራ ሰንጠረዡ ላይ ግንባር ቀደም የሆኑባቸው ምክንያቶች ሲገልጹ ኤርትራ የኢንፎርሜሽንና የወቅቱ ቴክኖሎጂዎች ላይ ለማመን በሚያስቸግር መልክ ቁጥጥር በማድረጓ ምክንያት ቀዳሚውን ቦታ ይዛለች። ሀገሪቷ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት ነው ያላት። የኢንተርኔት አቅርቦትም ገደብ ይደረግበታል። በተጨማሪም በጋዜጠኝነት የመስራት ፈቃድ የተሰጣቸው የውጭ ጋዜጠኞችም የሉም። በኤርትራ ለመጨረሻ ጊዜ ለውጭ ጋዜጠኛ ፈቃድ የተሰጠው በ2000 ዓ.ም ነው። ሁሉም ዜና በመንግስት ቴሌቪዥን ብቻ ነው የሚተላለፈው። በእነዚህ ምክንያቶች ኤርትራ የመጀመሪያዋ ልትሆን ችላለች። የጋዜጠኞች መብት ተሟጋች ቡድኑ ከዚህ ቀደም በሚያወጣቸው የተለያዩ ዘገባዎችና በማያስመሰግኑ የመገናኛ ብዙሀን ደረጃ ሰንጠረዦች ኤርትራና ኢትዮጵያ እንዲሁም ሶማሊያ በግንባር ቀደምነት ሲጠቀሱ ቆይተዋል። ኢትዮጵያና ኤርትራ በአጠቃላይ ጋዜጠኞችና ጸሐፊዎችን በማሰር በአፍሪካ አንደኛና ሁለተኛ ደረጃ ላይ ይገኛሉ። ኮርትኒ ራዴክ ሁኔታውን ሲያብራሩ ከአፍሪካ አገሮች ሁሉ በግንባር ቀደምተኝነት ኤርትራና ኢትዮጵያ ስማቸው ሊጠቀስ የበቃበት ምክንያት ብዙ ጋዜጠኞችን በማሰራቸው ነው። የኢንተርኔት ገደብ በማስፈራቸውና ነጻ የመገናኛ ብዙሃን ባለመኖራቸውም ጭምር ነው። እንዲያውም የመገናኛ ብዙሃን የሉም፣ ቢባል ይሻላል። ኤርትራ በጣም ዝቅተኛ የተንቀሳቃሽ ስልክ አገልግሎት ስርጭት አላት ብለናል። በእነዚህ ምክንያቶች ነው ቀዳሚዎቹ አገሮች የሆኑት። በዓለም ዙሪያ የመገናኛ ብዙሀን ነጻነትን የሚገመግመው ፍሪደም ሃውስ የዚህ ዓመት ዘገባውን በነገ ዕለት ይፋ ያደርጋል። በድሬዳዋ ከተማና በአጎራባች ምስራቅ ሀረርጌ ከተሞች በትላንትና ሁለት ሶስት ሰዎችን የጎርፍ አደጋ በገደለ ማግስት ዛሬም ሲዘንብ አምሽቷል። በትላንቱ አደጋ አንድ ሰው ሲቆስል፣ አንድ ባጃጅና ዩዲ መኪናም በጎርፉ ተወስደዋል። ሳቢያን የተባለ እየተባለ በሚጠራው ሰፈር የተገነባ ትልቅ ድልድይም ለሁለት ተሰብሯል። ጽዮን ግርማ የድሬዳዋ ከተማ የመንግስት ኮሚዩኒኬሽን ቢሮ ሀላፊ አቶ ፈቃዱ በየነን አነጋግራ ተከታዩን ዘግባለች። በትላንትና ሁለት ጠዋት በድሬዳዋ ከተማ ና በአጎራባች ሀገሮች በዘነበው ዝናብ የተከሰተው ከባድ ጎርፍ የሶስት ሰው ህይወት ቀጥፏል። አንድ ሰው ደግሞ በጽኑ ማቁሰሉን የድሬዳዋ ከተማ አስተዳደር የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ፈቃዱ በየነ ለአሜሪካ ድምጽ በሰጡት ቃል ተናግረዋል። የአየር መዛባቱ ፈጥሮት ከነበረው ድርቅ አሁን ወደ ዝናብ ተሸጋግሯል ይላሉ። የዘነበው ዝናብ እንግዲህ አሁን ሰሞኑ በኤልኒኖ ምክንያት የአየር መዛባት እንደነበረ ና በዚህም የአየር የዝናብ እጥረት ሆኖ ድርቅ እንደነበረ ባለፈው ይታወቃል። አሁን ደግሞ ያ ተቀይሮ ደግሞ አሁን ያልተጠበቀ ዝናብ በየቦታው ነው ያሉት እየተዘነበ ነው ያለው እንዳለ ለሀገር አቅም እና በብዛት እየዘነበ ነው ያለው ከተማ ውስጥም ዘንቧል እና ደግሞ ይህ አጎራባች የምስራቅ ሐረርጌ አለ አይደለም። ከዛም የሚዘንብ ዝናብ ይመጣል እኮ ድሮ እዚህ በድሬዳዋ የደቻ ተውድጊ በዛም ደግሞ በጀርባ ሳቢያን እና ደግሞ መልካም ያገናኝ ድልያላት በሱ ጋም እንደሚመጣ ዝናብ አለ ከምስራቅ ሐረርጌ የሚዘንባል። ይህን ያህል ዝናቡ የተወሰነ ሰዓት ነው የዘነበው። ብዙ ግን ለሚያስደነግጥም ዝናብ አልነበረም። ያው ከአካባቢ መጣ በጎርፍ መልክ ይመጣ ዝናብ ነው። በዚህም ምክንያት በድሬዳዋና አካባቢዎቹ ያልተጠበቀ ከባድ ዝናብ እየዘነበ እንደነበር አቶ ፈቃዱ ገልጸው የዘነበው ዝናብ ግን የሚያሰጋ አልነበረም ብለዋል። ዝናቡ ዛሬ መቀጠሉ ታውቋል። እዛ ወደ ድልድዩ ስር ያሉት አካባቢዎች ናቸው። ድልድዩ ስር የሚኖሩ ሰዎች ናቸው የሞቱት እና ደግሞ መንገድ ላይ የነበረ ዩዲና ደግሞ ባጃጆች እንደዚህ የተወሰዱበት ሁኔታ ነው ያለው። ሳቢያን እና ደግሞ መልካም የሚያገናኝ ብዙ እድሜ ጠገብ የሆነ ድልድይ አለ። እሱ ነው ከስር እንዳጋጣሚ የሁለቱ ድሎች መገናኛ ላይ እሱም አሁን በቅርብ በአስተዳደሩ ጥረት እየተደረገ እንግዲህ ከዛሬ ጀምሮ ለመጠገን እየተወጣጠን ያለ ነው። ድሬዳዋ በ ሺ ዘጠኝ መቶ ዘጠና ስምንት ዓመተ ምህረት ከባድ ጎርፍ አስተናግዳ በዛም ከሶስት መቶ ሰው በላይ መሞቱ ከሶስት ሺ በላይ ደግሞ መፈናቀሉ በተለያየ ብዙሀን መገናኛ መዘገቡ ይታወሳል። አድማጮች በፌስቡክ አስተያየቶቻቸውን ስጡን። አት ቪኦኤ አማህሪክ ላይ ውይይት እያደረጉ ነው የሚገኙት። የዛሬው ዝግጅታችን በዚሁ ተጠናቋል። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና ሄኖክ ሰማ እግዜርነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያበሮ ነው። የጋቢና ቪኦኤ ዲጄ ደግሞ ዲጄ ፋጹ ነው። ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት በነገው ጉዞ እንገናኝ። መልካም ምሽት